ስዊድን የስደተኞቹን ቁጥር ለመቀነስ ተግባራዊ ያደረገቻቸው ሕግጋቶች በተገን ጠያቂዎች ላይ ምን ተጽዕኖ እንዳለው ለማወቅ የሰብአዊ መብት ተሟጋች የሆኑትን ሜሮን ስጢፋኖስ ጠይቄያቸው ነበር። በጣም አስቸጋሪና የሚያስጨንቅ ሁኔታ ነው የተፈጠረው። በየጊዜው የሚደውሉልኝ ኤርትራውያኖች አጣብቂኝ ውስጥ እንደገቡ ነው የሚገልጹት። ወደ ማንኛውም አገር ወደ ኖርዌይም ቢሆን ለመጓዝ ቪዛ ያስፈልጋቸዋል። የተሰጣቸው የመኖሪያ ፈቃድ ለአስራ ሶስት ወራቶች ብቻ የሚቆይ ነው። ቋሚ ስራ ካላገኙ ቤተሰቦቻቸውን ማስመጣት አይችሉም። በተጨማሪ አስራ ሶስት ወራቶች ካለፈ በኋላ ሁኔታው እንዴት እንደሚሆን አይታወቅም። እንደ አዲስ የተገን ጠያቄ ነው መቅረብ ያለባቸው ወይስ ይባረራሉ? የሚያውቁት ነገር የለም። በዚህ የተነሳ ብዙዎች የተረጋጉ አይደሉም። ተገን ጠያቂዎች የሚገኙበትን አስቸጋሪ ሁኔታና የሚሰማቸውን ስሜት ለማሳወቅ በቅርብ ጊዜ በሶስት የስዊድን ከተሞች ሰላማዊ ሰልፍ ተደርገው ነበር። በተጨማሪ ኤርትራውያኖች ለብቻቸው ሰላማዊ ሰልፍ ወጥተው ነበር። የተገን ጠያቄዎቹን ጉዳይ በቅርብ የሚከታተሉት ሜሮን እስጢፋኖስ በሰላማዊ ሰልፍ ላይ ምን ምን ጥያቄዎች እንደተነሱ ሲያብራሩ ተገን ጠያቄዎች ካቀረቧቸው ጥያቄዎች መካከል አንዱ የፖለቲካ ተገን ጠያቄዎች በመሆናችን የሚገባን ጊዜያዊ መኖሪያ ሳይሆን ቋሚ የመኖሪያ ፈቃድ ነው የሚል ሲሆን፣ ሌላው ደግሞ ቤተሰቦቻቸውን ማምጣት ባለመቻላ ሲያደርጋቸው ይህ መብታቸው እንዲከበርላቸው ይጠይቃሉ። ሜሮን እስጢፋኖስ እንደሚሉት ከሆነ የተገን ጠያቂ ቤተሰቦች አብዛኞቹ ኢትዮጵያ ነው የሚገኙት። ኢትዮጵያ ውስጥ ፓስፖርት የሚሰጣቸው ኤምባሲ ባለመኖሩም ወደ ሱዳን መሄድ አለባችሁ እየተባሉ ነው። መጀመሪያ ህጋዊ ባልሆነ መንገድ ወደ ሱዳን መግባት ይኖርባቸዋል። ከዚያም በኤርትራ ኤምባሲ ተገኝተው ይቅርታ ከጠየቁና የሁለት በመቶ ግብር ካሟሉ በኋላ ነው የሚፈልጉትን ፓስፖርት ማግኘት የሚችሉት። አንድ የፖለቲካ ጥገኝነት ለጠየቀ ወገን ይቅርታ ጠይቅ፣ ሁለት በመቶ ግብር አሟላ ማለት ተቀባይነትና ህጋዊነት የሌለው ነው። ምክንያቱ በስዊድን ቀደም ሲል የተገን ጠያቂዎች ቁጥር በሳምንት ጊዜ ውስጥ እስከ ዘጠኝ ሺህ ይደርስ የነበረው አሁን ወደ 700 ወርዷል። በያዝነው ዓመት በአጠቃላይ ወደ ስዊድን የፈለሱት የተገን ጠያቂዎች ቁጥር ከምናው ጋር ሲወዳደር ከ163ሺህ ወደ 24000 ማሽቆልቆሉ ታውቀዋል። ወደ ስዊድን ከፈለሱት ተገን ጠያቂዎች መካከል ከፍተኛውን ቁጥር ከያዙት አገሮች መካከል ኤርትራ አንዷ ስትሆን የፍልሰቱ መጠን በ85 ፐርሰንት እንደቀነሰ የስዊድን ስደተኞች ጽፈት ቤት መረጃ ያመለክታል።